ኢትዮጵያ ለውጭ ኃይል ተላላኪ የሆነ መንግስት ሊቋቋም እንደማይችል ጠቅላይ ሚኒስትር አብይ አህመድ ለዓለም አቀፉ ህብረተሰብ ተናገሩ። ህወሓት ባለፉት ሶስት አስርት ዓመቶች በተለያዩ ዓለም አቀፍ ድርጅቶች የተከላቸው ካድሬዎቹ ዓለም አቀፉን ህብረተሰብ እያወናበዱ ናቸው ሲሉም ከሰሱ። ኢትዮጵያ ትበተናለች የሚል ጥርጣሬ እንደሌላቸውም አስታወቁ። መለስካቸው አመሀ ዝርዝር አለው። የኢትዮጵያ የህዝብ ተወካዮች ምክር ቤት ከአራት ሰዓት በላይ በወሰደው አስራ አንደኛ መደበኛ ስብሰባው ላይ ለተገኙት ጠቅላይ ሚኒስትር አብይ አህመድ አባላቱ ካቀረቧቸው ጥያቄዎች መካከል በዲፕሎማሲው መስክ መንግስታቸው ምን ያህል እየሰራ እንደሆነ የሚጠይቁ ናቸው። በተለይም በአሁኑ ወቅት ታላላቅ የሚባሉ የምዕራብ መንግስታት፣ የተባበሩት መንግስታት ድርጅት የተለያዩ አካላት፣ እንዲሁም ታላላቅ ስም አላቸው የሚባሉ የመገናኛ ብዙሀን ተቋማት በትግራይ ከተፈጠረው ክስተት ጋር በተያያዘ በአብዛኛው መንግስትን የሚወቅሱ በመሆናቸው ጥያቄዎቹ እንግዳ አይደሉም። ጠቅላይ ሚኒስትሩ የዓለም አቀፉ ኅብረተሰብ የተፈጠረውን ክስተት የማይበትን መንገድ እንዳልወደዱት አልሸሸጉም። ብዙዎች የደረሰብንም በደል እያወቁም ሊክዱ ይፈልጋሉ። በዛች በአንድ ቀን ጀንበር ትግራይ ውስጥ ሁለት መቶ ቦታ ጁንታው በሰሜን ጥቃት የፈጸመው አንድ ቦታ አለም ሁለት መቶ ቦታ፣ አንድ ጋንታ፣ አንድ ኃይል፣ አንድ ሻምበል ያለበት በሙሉ ተመርጦ በአንድ ጊዜ ውስጥ ሁለት መቶ ቦታ ላይ ጥቃት ተፈጽሟል። በጣም ኮኦርጋናይዝድ የሆነ ሥራ የተሰራ በዚህ ውስጥ ከሰባት ሺህ በላይ ቤታቸው ሚስታቸው ጋር የተኙ በየከተማው የተኙ ባለስልጣናት፣ ማረተኛ ሰዎች፣ ኃላፊዎች፣ ብዙዎች ተይዘዋል ጄኔራሉን ጨምሮ። መቀሌን ስንይዝ እንኳን ከአንድ ሺህ ሶስት መቶ በላይ ኦፊሰሮች እኛ እጅ አልገቡም በጁንታው ተይዘው በመቶ ኪሎ ሜትር በእግራቸው ጫማቸውን አውልቀው እንዲሄዱ ይደረግ ነበር። የፕሮፓጋንዳ ዘመቻ ያሉትን ግን ጠቅላይ ሚኒስትሩ እውነት ማሸነፉ አይቀርም በሚል ይመስላል። በያዙት እውነት የተማመኑ ይመስላሉ። ሁለተኛ ግፌ ጫንቃይን፣ ተገርፌ፣ ልብሴን መገፈፌ ይላል ያገሬ ሰው። ይሄ ሁሉ በደል ደርሶብን የአገር ኢኮኖሚ የሚያናጋ አገር የሚያዋርድ ሥርዓት ተሠርቶብን ተነጥቀን፣ ተዘርፈን፣ ተገለን፣ ተክደን ስናበቃ መልሶ እኛን ወንጀለኛ ለማድረግ ጥረት ይደረጋል። ይሄ አሳዛኝ ነገር ነው። የእኔ እምነት ጦርነቱን እውነት አሸንፏል። ፕሮፓጋንዳውን እውነት ያሸንፈዋል። ችግር የለውም፣ የጊዜ ጉዳይ ነው። በጠቅላይ ሚኒስትር አብይ ሙግት ህወሀት የፕሮፓጋንዳውን መድረክ የተቆጣጠረውና ጉልበታን መንግስታትንና ተጽዕኖ ፈጣሪ በይነ መንግስታት ድርጅቶች እንዲሁም ግዙፍ የመገናኛ ብዙኃን ተቋማት ጆሯቸውንም ልባቸውንም የሰጡት አለ ምክንያት አይደለም ባይ ናቸው። ቲፒኤልኤፍ በየተቋማቱ አምኒስቲ በሉት ዩኤን በሉት ኤጀንሲ ላይ ያለ ኢትዮጵያዊ አብዛኛው የቲፒኤልኤፍ ካድሬ ቤተሰባት አካል ላለፉት ሰላሳ ዓመታት ሰግስጓል። የአሜሪካን መንግስት በመረጃ እያወናበደ ያለው የዚህ ኤጀንት ካድሬ ቤተሰብ ነው። በ20 ዓመት 30 ዓመት ጓደኛ የሆኑባቸው ሰዎች አሉ። ገንዘብ አላቸው፣ ጓደኞች ናቸው። ከስድስት ሰው በፊት ሎቢ ይቀጥረዋል። ለምን? የተዘረፋ ሀብት አላቸው። ኢትዮጵያ እንደዛ ሀብት የላት። የተዘረፋ እኮ ገና ለማስመለስ ጥረት የምታደርግ ናት። እነሱ በጣም ብዙ ብር ስላላቸው በየአገሩ ሎቢስት ቀጥረዋል። ይጮሁላቸዋል። መተከል ብትሄድ ግን ጉሙዝ ሎቢስት መግዛት አይችልም ብቻ ሳይሆን የት እንደሚገዛም ስለማያውቅ ማንም አይጮሁለትም። የአማራ አርሶ አደር የአጎ አርሶ አደር ከመተከል ተፈናቅለው በየመንደር ውስጥ ያለው ማንም አይጮህለትም። ጠቅላይ ሚኒስትሩ በሰጡት ረዥም መልስ ውስጥ ስለ ዲፕሎማሲው ስራና በፕሮፓጋንዳው ዘመቻ ስላለው ሚዛን ከተነተኑ በኋላ እሳቸው የጨለማ ጊዜ ብለው በጠሩት በዚህ ወቅት በዓለም አቀፉ ማህበረሰብ አባላት በኩል አገራቸው እንዴት እየታየች እንደሆነች ዘርዝረዋል። ኢትዮጵያን በውጭ ኃይሎች ጣልቃ ገብነትና ደባ እንደፈረሱ አንዳንድ አገሮች አድርጎ ማየት ትክክል እንዳልሆነም አስገንዝበዋል። ሶስት አይነት የውጭ ሰዎች አጋጥመውኛል። አንዳንዶች ከጠበቅኩት በላይ ወዳጅ ሀገራት የኢትዮጵያ ታሪክ፣ የኢትዮጵያ ክብር፣ የኢትዮጵያ ሕዝብ የወደፊት ተስፋ የገባቸውና ከወዳጅ ሀገራት ጋር በወዳጅነትና በእውነት መቆም የፈለጉ የሞከሩ የሰሩ የደገፉ ሀገራት አሉ። በደንብ በኢትዮጵያ ታሪክ ውስጥ የሚነገርላቸው ወደፊት በሚያገጥማቸው ማንኛውም ፈተና እኛም ከጎናቸው የምንቆምላቸው ሀገራት አይተንበታል። ይሄ ጨለማ ወዳጆቻችን እንድለይ አድርጎናል። በሌላ መንገድ ደግሞ ያው እነሱም ሌሎች ናቸው። እጃቸውን በዚህ አድርገን ጠምዝዝ ብሎ ይሞክሩ አይሎችም አይተናል። እኔ ከየትኛውም ሀገር ጋር ግጭት አልፈልግም። ከየትኛውም ሀገር ጋር አታካራ አልፈልግም። በሰላም የኢትዮጵያን ብልጽግና የሚረጋገጥበትን መንገድ መስራት ብቻ ነው የምፈልገው። እንድትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም፣ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አለን፣ ጥቅም አላችሁ። ያን እያስታረቅን ተከባብረን አብረን እንኖራለን። ሶስተኛ ኃይል ያሉትም አለ። በጠቅላይ ሚኒስትር አብይ አገላለጽ ይህ ኃይል ኢትዮጵያ ልትወድቅ ከገደል አፋፍ ደርሳለች የሚል ይመስላል። ስለሆነም የመጨረሻውን ግፊት ማድረግ ነው። በጠቅላይ ሚኒስትሩ አስተሳሰብ ይህ ፈጽሞ የሚሆን አይደለም። ለሁሉም መንገድ የምፈልገው ኢትዮጵያ ማለት በሶስት ሳምንት ውስጥ የተደራጀ እና ከኔ ወዲያ የጦርነት ጫዋታ አያቅም ምናምን በአፍሪካ ነኝ የሚል ኃይል በሶስት ሳምንት መደምሰስ የቻለ ይህን የትኛው ሀገር ማድረግ እንደሚችል ባለፈው ማየትና ወደፊትም እናያለን። ችግር የለውም ጀግኖች ሀገራቸውን የሚወዱ በሀገራቸው ጉዳይ የማይደራደሩ ቆራጥ ልጆች ያላት አገር አራት ነጥብ ሁለት ሚሊየን ህዝብ በሁለት ወር ሶስት ወር መቀለብ የቻለ ምን ማለት ነው? ይሄ የአፍሪካ አንዳንድ ሀገራት መቶ ፐርሰንት መቀለብ የቻለ መንግስት ማለት ነው። ጥቃትን፣ መድሎን፣ ክደትን በዘመናት መካከል የተሻገረች ሀገር መሆኗንም ይዘነጋሉ። አዲስ አይደለም ለእኛ ይሄ አበቃላት፣ ወደቀች፣ ተበተነች ስትባል እማትወድቅ ሀገር አገር መሆኗን በተደጋጋሚ ያሳይታለች። አሁን የአብዲሌ ጦር የኦነግ ሸኔ ጦር የቲፒኤልኤፍ ጦር ኢትዮጵያን እንደዚህ ይዞ የመበተንና የማፍረስ ስልሙን ሳንጠናከርና ሳንደራጅ አፍርሰነዋል። ዛሬ ኢትዮጵያ ትበትናለች የሚል ስጋት 0.1 ፐርሰንት ነው የለኝም። ስጋቶቹ በሙሉ ተንደዋል። ጠቅላይ ሚኒስትሩ ኢትዮጵያ የዓለም አቀፉን ኅብረተሰብ አክብራ ሕግጋቱንም ጠብቃ በሰላም ለመኖር ዝግጁ የሆነች አገር እንደሆነችም አስገንዝበዋል። ድህነትን ፈጥነን ለመውጣት ሰላም ያስፈልገናል። ፈጥነን ለመውጣት ትብብር ያስፈልገናል። ፈጥነን ለመውጣት ደጋፊ ያስፈልገናል። ፈጥነን ለመውጣት ግን ክብራችን መሸጥ አይጠበቅብንም። ከነ ክብራችን ባለንበት እንቀጥላለን። ይህም በደንብ መገንዘብ ጠቃሚ ይመስለኛል ዓለም አቀፍ ነገሩ ላይ ዋናው ነገር ኢትዮጵያ ከሁሉም ህዝቦች ጋር በሰላም በትብብር በአለም አቀፍ ህግጋት ራሷን መለወጥ የምትፈልግ ሀገር መሆኗን ከዛ ውጭ ግን በጠላትነት መንፈስ ብዙ ማስደንገጥ እና ማስፈራት የማይሰራ መሆኑን መገንዘብ ጠቃሚ ይሆናል መልእክታቸው ለዓለም አቀፉ ማህበረሰብ ብቻም አልነበረም ጠቅላይ ሚኒስትሩ እንዳብራሩት ከህወሀትና እሱ ቀለብ ይቆርጥላቸዋል ከሚሏቸው ቡድኖች ውጪ ኢትዮጵያውያን ለሰላም በአንድነት መቆም እንዳለባቸው አሳስበው የህወሓት የፋይናንስ ምንጭ እንደማይቀጥልም ይናገራሉ። ሁሉም ግን ይደርቃል፣ የሚቀጥል አይደለም። አድርቀን፣ ሰላማችን አረጋግጠን፣ ብልጽግናችን እናመጣባቸው ጊዜያቶች ሩቅ አይደለም። ይደርቃል። ዋናው አደገኛ ችግር የጁንታው ሀሳብና ህልም ሳይሆን እዚህ ያለው ኃይል ነው። ጁንታው ለምሳሌ የከሚሴን ብቻ ብንወስድ ሁለት ኃይሎች አሉት። እዛ የሚቀመጡ ቅልብተኞች፣ አንደኛው ኃይል ኦሮሞ አለቀ፣ ኦሮሞ አለቀ፣ ኦሮሞ ተነስ ይላል። አንደኛው ኃይል አማራ አለቀ፣ አማራ አለቀ፣ አማራ አለቀ ተነስ ይላል። ደግሞ አይነሳም እኮ እሱ እዛው ነው ያለው። ሁለቱም ግባቸው ህዝቡን በማባላት የጁንታውን ህል ማሳካት። የኢትዮጵያ ህዝብ ንቃ፣ ተነስ ተባላ ካለ ይህ ኢትዮጵያዊነት ባህል አይደለም ብለ ኖበል ታረቅ፣ ተስማማ፣ ስከን፣ ረጋበል፣ እንወያይ ወንድም ነው ካለ እሱ ዘመድ ነው። ተነስ ተነስ ተነስ የሚለው ኃይል ሊያጫበሰን መሆኑን ጥንቃቄ ማድረግና ሶርሱ አንድ ነው። ሁለቱም የሚቀልበው አንድ ኃይል ነው። ይህን ጥንቃቄ ማድረግ ከኛ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ